be not ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የካቲት 3 2016 ዓ ምት የእሁድ ምሽት የጋቢናቪ መሰናዶ ጀምሯል። የደንገረመ መሰናዶውን በመምራት ብርሃን ኃይሉ፣ ስርጭቱን በማቀናበር ጽዮን ግርማ፣ በዋና አዘጋጅነት አብረናችሁ እንቆያለን። ዛሬም እንደተለመደው በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ መልካም ናቸው ያልናቸው ነው ይዘን ወደ እናንተ የመጣ ነው። ሙዚቃም ይኖረናል። አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። የመጀመሪያው ዘገባችን ከአንዲት ወጣት ጋር ያስተዋውቀናል ፌቨን መለሰ ኢትዮጵያ ውስጥ እንብዛም ትኩረት ያልተሰጠውን የእንስሳት እንክብካቤ ባህል እንዲዳብር ጥረት እያደረጉ ከሚገኙ ወጣቶች መካከል አንዷ ናት ፌቨን ጉዳት የደረሰባቸውንና ና እርኅራኄ የተነፈጋቸውን እንስሳቶች ለመርዳት በምታደርጋቸው እንቅስቃሴዎች የብዙዎቹን ቀልብ መሳብ የቻለችም ናት በተያያዥ ጉዳዮች ላይ ሀሳቧ እንድታጋራ ሀብታሙ ስዩም አነጋግሯት ነበር ከሰሞኑ አስቀድማ ለእንስሳት እርኅራኄ ማሳየት ስለጀመረችበት ቀዳሚ ምክንያት ታስረዳለች። ፌቨን መለሰ ኢትዮጵያ ውስጥ ብዙም ትኩረት ያልተሰጠውን የእንስሳት እንክብካቤ ባህል እንዲዳብር ጥረት እያደረጉ ከሚገኙ ወጣቶች መካከል አንዷ ናት። ጉዳት የደረሰባቸውንና ርኅራኄ የተነፈጋቸውን እንስሳቶች ለመርዳት በምታደርጋቸው እንቅስቃሴዎች የብዙዎቹን ቀልብ ስባለች። በተያዥ ጉዳዮች ላይ ሐሳቧን ታጋራን ዘንድ የጋቢና ቪኦኤ እንግዳ አድርገናታል። አስቀድማ ወደ መሰል ተግባራት ለመግባት የወሰነችበትን ምክንያት ታስረዳናለች። ከሕፃንነት የጀመረ ፍላጎት ነው። ከልጅነት ማለት ነውና። ልጅ ያለው ውሾች ነበሩኝ፣ አሳድግ ነበረ። ግን መጀመሪያ እንደ ማንኛውም እንደ አብዛኛው ማህበረሰብ ስለ እንስሳት ያለኝ አዌርነስ ምንም የለኝም እንጂ ምንም አዌርነስ አልነበረኝም። እና እንስሳ አይቼ ማወቄን ራሱ ትዝ አይለኝም። ከአምስት ከስድስት ዓመቴ በፊት ማለት እንትን ሚሞሪ ውስጥ የለም ድመት እና ውሻ የሚባለ ነገር። እና የሆነ ጊዜ ተከራይተን የምንገባበት የነበረው ግቢ ላይ ውሻ ነበሩ፣ እና ውሻ እርጉዝ ናት፣ ወልዳ ነበረ በዛ ሰዓት እንዳለ የእኛ ግቢ ማህበረሰብ ምን ብሎ ይነግረኛል? ስለምትናከስ ስገቢ ድንጋይ ብርብሪባት ይልኛል። እና ልክ እኔም ስመጣ እዛች ቦታ ቃስ ድረስ ድንጋይ ይዤ እየወረወርኩባት ነው የማልፈው እዛች ውሻ ላይ ማለት ነው። እና ለካ አሁን አድጌ ሲገባኝ ውሻ ትጮ የነበረው ልጆቿን ለመጠበቅ ነው እንጂ እኛን ለማጥቃት አልነበረም እና ግን ማህበረሰቡ በህፃንነቴ እነዛ ሰዎች ምን አስተማሪኝ ደብድቢያት የሚለውን ነገር አስተማሪኝና ከዛ በኋላ ያየሁትን ውሻ ማሯሯጥ ነበር ስራዬ ድንጋይ ይዞ ማለት ነው እና ከዛ እሷ ውሸት እንደገባች አላቅም ትዛ ይለኛው ሌላ ውሻ መጣች እሷ እንዴት እንደሆነ አላቅም ብቻ ትሻሻኝ ነበር። የሆነ ጊዜ እንዴት እንደተቀራረብን ሳላቅ ተቀራርበን ያገኘው ተራሴንና ከዛም በቃ የሚያሳዩት ፍቅር ምናምን ምናምን ሳየው ሰው ልክ እንዳደለ ገባኝ። በዛ ትንሽ እድሜም ቢሆን ተረዳውኝና ለእነሱ ፍቅር መስጠት እንዳለብን ገባኝ። ከዛ የወለደችው ልጅ እኔ ማሳደግ የጀመርኩት እና ሊጥሉ ሲሉ እኔ መቀማት የጀመርኩት፣ ግን ያው ህፃን ስለነበርኩ አቅም የለኝም፣ ማለት ማስጣል አልችልም። እየወሰዱ ይጥሉብኝ ነበረ፣ ይገሉብኝ ነበር። በምርጥና ሳድግ ግን በቃ ለእነሱ የሆነ ነገር ማድረግ አለብኝ ብዬ አስብ ነበረ። የልጅነት ልምሽ በተወሰነ መንገድ የተሳካ ይመስለኛል። ምክንያቱም አሁን እንስሳትን የሚንከባከብ ቡድን አቋቁመሻል ወደ ተቋምም የቀየሩሽ ይመስለኛል። እንስሳት ትኩረት ይሻሉ የተሰኘ ተቋም መስራች ነሽ። ምን አይነት ስራዎችን ነው የሚሰራው? እስቲ በዝርዝር ከምትሰሯቸው ስራዎች መካከል የተወሰኑ ብትነግሪኝ ብታጋሪ። አሁን የቮለንቲር ቲም ነው ሆኖ ነው ያለው ግን በቅርብ ጊዜ ላይሰንስ ያገኛል። ትንሿን የመንግስት አሰራር አቁሟል። አዲስ ላይሰንስ መቀበል ቆሟል። በዛ ምክንያት አሁን ማግኘት አልቻለም። እና እየተሰራ ያለው ስራ አንደኛ አዌርነስ ነው። እንደነገርኩ ማለት ማህበረሰቡን መቀየር የሚችለው አዌርነስ ነው። ድርጊትም አለው በተለያዩ የማህበራዊ ሚዲያ ፕላትፎርሞች ላይ ነው እሱን እያደረው ከሉት ። ሁለተኛ የተጣሉ ውሾችን ከመንገድ ማንሳት ስልክ ደግሞ የሁሉንም ማንሳት አንችልም። አቅም ይጠይቃል፣ በጣም ብዙ አቅም ይጠይቃል። እና ግን በተቻለ አቅም በጣም የተጎዱ እንስሳትን እናነሳለን። በተለይ ደግሞ መኪና አደጋ የሚደርስባቸው እንስሳትን ውሾች፣ ድመቶችን አንስተው የማሳከም ስራ ከዛ በኋላ ለተወሰነ ጊዜ የማስጠለል ስራ ነው እና ደግሞ ቤት እንዲያገኙ የማድረግ ስራ ነው እየተሰራ ያለው። ፈረሶችንም በተወሰነ እናሳክማለን። ያው ሁሉንም ማለት አይደለም ግን ባለቤቶቻቸው አውጥተው የሚጥሏቸው መኪና የሚገጭዋቸው እንደነሱ አይነት ፈረሶችን የማሳከም ስራ ከሐኪሞች ጋር በመተባበር እንሰራለን። አዶፕሽን፣ ስራ ሰው ውሻ እንዳይገዛ ከጎዳና አስተው ማሳደግ እንዳለበት እሱን እናሳያለን። ሰዎች እንዳይጥሉ እንነግራለን። እንዳይጥሉ ሰዎች ውሾችን እንዳይጥሉ እሱን እንነግራለን እና ያው በብዛት ህክምናው ላይ ያለ ነው። የተጎዱ ውሾችን የማሳከም ማንሳት፣ ቤት የማግኘት እንደዚህ አይነት ነገሮች ናቸው እየተሰሩ ያሉት አሁ እነሱ ግን በደንብ ይሰራል አሁን ላይም እንስሶችን መንከባከብ የሁሉም ማህበረሰብ ኃላፊነት ነው በሚል ጎዳና ላይ ምገባዎች ተጀምረዋል። ምገባው በየቀን አይደለም በወራንድ የሚካሄድ ምገባ ነው። እሱ ያው ማህበረሰቡ እኛን አይቶ የእኛን አሻራ ተከትሎ እዛ አካባቢ ላይ ያሉትን እንስሶች መመገብ እንዲጀምር የማድረግ ዘመቻ ነው። እሱ በሰፊ የተሰራ ነው። ክትባቶችም አንዳንዴ ይሰራል። እንደዚህ አይነት ነገሮች ናቸው እየተሰራሉ። ኢትዮጵያ ውስጥ እንግዲህ ሰዎች ከቤት እንስሳት ጋራ አብረው ይኖራሉ። ነገር ግን ለቤት እንስሳት ፍቅራቸውን የሚገልጹበት መንገድ ለየት ያለ ነው። ከዛ ውጭ ደግሞ እንደውም ጎዳና ላይ ያሉ ውሾችን ከመንከባከቡ ይልቅ ከሕፃንነታችን ጀምረን ማጥቃቱ ላይ እንበረታለን። ፈረሶቹም አህዮቹም የአገልግሎት ጊዜያቸውን ካቋረጡ በኋላ የሚገጥማቸው ዕጣ ፈንታ አሳዛኝ ነው። በአብዛኛው ምን አይነት ምላሽ አገኘሽ? እረ፣ ይሄ ነገር ቅንጦት ነው ችግር ባየለባት አገር ውስጥ እንስሳትን በዚህ ሁኔታ ርኅራሄና እንክብካቤ ማላመድ ትክክል አይደለም የሚሉ ሙግቶች አልገጠሙሽም ወይ? ስላሉት ተግዳሮቶች ንገሩኝ። ተግዳሮቱ በጣም ብዙ ነው፣ ቢወራም አያልቅም። ግን እኔ ምን አስባለሁ መሰለክ አንደኛ መጽሐፍ ቅዱስ ያነብ እንደኖረም ሰው መጽሐፍ ቅዱሳችንም ጻዲቅ ለእንስሳው ነብስ ይራራል ይላል እና ርኅራኄ የሚጀምረው ስልጣኔ የሚለካው ይባላል እንስሳ ለእንስሳ በምታሳየው ልክ ነው የሰው ልጅ ርኅራኄ የሚለካው ይባላል። እና በጣም ብዙ ሰዎች አይቀበሉኝም። ኖርማሊ ከሚቀበሉኝ የማይቀበሉኝ ይበዛሉ፣ ከሚመርቁኝ የሚሰድቡኝ ይበዛሉ። እና ቻሌንጁ በጣም ብዙ ነው የሱ እና እኔ ኖርማሊ ሰዎች እንስሳ መርዳትን እንደ ቅንጦት፣ ለእንስሳ ምግብ ማብላትን እንደ ቅንጦት ነው የሚያስቡት። እና እኔ ምን አስባለሁ መሰለህ ይሄ የምንጋራቸው ስሜቶች አሉ። አሁን ለምሳሌ መሰረታዊ ነገር ለእኔ ብዬ ማስበው ለእንስሳ ያስፈልገዋል ብዬ አስባለሁ። መመገብ፣ መጠለያ ማግኘት፣ ሕክምና ማግኘት እነዚህ የተለያዩ ነገሮች እኔ እንደሚያስፈልገኝ እሱ ያስፈልገዋል ብዬ አስባለሁ። ምክንያቱም እኔ ሲርበኝ ቅንጦት ካደላ እሱ ሲርበው እንዴት ቅንጦት ሊሆን ይችላል? ገብቶሃል አሳቤ። እኔ መራብን ካወኩኝ እንዴት የእንስሳው መራብ ለእኔ ቅንጦት ሊሆን ይችላል? ምክንያቱም እኔ ሲርበኝ ኖርማሊ ሳታጣኩ ገንዘብ ሳይኖርህ እራሱ አረል ወይ በስራ ተይዘ ወይም የሆነ የራቦ ስሜት ሲሰማ ምግብ መብላት እየቻልክ ክሳት በላ እንኳን እንዴት ላይክ እንደምትበላኩ ታውቃለህ። በኋላ ግን ራቦ አያስቀምጥም። የእንስሳ ደግሞ ደታ ፈንታ ለመብላት ነው ተርቦ ጸጥ ብሎ መተኛት ሊሆን ይችላል። ምክንያቱም እኔ አንደበታለኝ አለኝ ራበኝ እላለሁ። እንስሳው ራበኝ አይልም፣ ጠማኝ አይልም። እና የእኛ ሀገር እንስሶች እንደውም ይሄ ረሃቡን ብቻ አይደለም የሚታገሉት፣ ከህዝቡ ዱላ ጋር ነው። ረሃቡ ታመህ እጢ ወጥቶ እንደዚህ ሲያስደፍርኮ ምናምን እየተጎተት እግር ተሰብሮ አይን ተሰብሮ ይልክ አይራራልህም። ማህበረሰቡ እንደዛ ሆኖ አይጠቃል፣ ይቀጠቅጥሃል። እና የሚደርስብኝ ጫና ብዙ ነው። ግን ምንድን ነው አምኝበት የገባሁት ነገር ነው። ስለዚህ እና ደግሞ ለውጥ ለማምጣት ነው እየተራመድክ ያለሁት። ስለዚ ለውጥ ለማምጣት ሂጃች ውስጥ ደግሞ ተቃውሞች የሚጠበቁ ነገሮች ናቸው። ስለዚህ ብዙ አስደነግጡኝም፣ መጀመሪያ የጀመሩ ጊዜ አስደንግጡኝ ነበረ። ኮንፊደንስም ስላልነበረኝ ይሄ የሰውን ምላስ የመቋቋምም አቅም ስላልነበረኝ አሁን ላይ በጣም አዳብሬ ያለው ብዬ ስለማስብ እነዚህ ነገሮች የተቋቋምካቸው ነው ያለሁት። ግን ሰዎች እንደዛ ነው የሚያደርጉት። ፈረሳቸውንም ቢሆን ከተገለገሉ በኋላ ወይ መኪና አደጋ ሲደርስበት አውጥቶ ይጥሉታል። ከዛን በኋላ አንዳንዶቹ ደግሞ ወደ ቤት እንዳይመለስ ዓይኑን ይጎለጉሉታል። ዓይኑን ጉልጉለው ወደ አስፋት ይጥሉታል። ከዛ በኋላ ጥለውት ደግሞ አይጠብቁትም፣ አይሄዱም። ጥለውት ይጠብቁታሉ፣ ሩቅ ሆነው ምክንያቱም አንድ ቅልብ ልብ ብሎ የሚመጣ መኪና ሊገጫው ይችላል። ከዛ በኋላ ካሳ ይቀበሉበታል። ካሳ ይቀበሉበት እና ከዛ ደግሞ ሌላ ተረኛ የሚሰቃይ አካል ይገዙበታል። ምክንያቱም ህጉም እንትን አይላቸውም። ህጉም ለምን ይሄን እንስሳ አቢዝ አደረግክ የሚለው ገና ነው እና ይሄ ህጉ ራሷን እየሰራ ያለው ምናልባት እኔ በሬ ቢኖረኝ በሬን እንትና የስራ የምሰራበትን አጠቃብኝ ስል እንደ ንብረት ስለሚቆጠር ህጉ ይዛን ሊደግፈኝ ይችላል ግን ለእነዚህ በየመንገዱ ለሚጣሉት ማንም አይደግፋቸውም እና ይሄ በጣም ማለት እንደ ማህበረሰብ በጣም የተሳሰብ የወረድንበት ልክ ነው። ይሄ የመጨረሻው ልካችን ነው ብዬ ነው ማስበው። ፌቨን፣ በእነዚህ ፈተናዎች ውስጥ ምን አልፈሽ ግን ዛሬ ላይ ደርሰሻል። በጎ ፈቃደኞችን እያስተባበርሽም የሌሎች ምሳሌ የሚሆን ስራ እየሰራሽ ነው። ተቃውሞም ድጋፉም ቢኖርም ቢያንስ ግን በ የተወሰኑ ሰዎች ጭንቅላት ውስጥ አዲስ እይታን እየፈጠረች ትገኛለች። የወደፊት እቅድሽ ምንድን ነው? ስለ ተቋሙም ስ የወደፊት አላማዎች ደግሞ ጠቅልላ አድርገሽ ንገሪን ከመሰነባበታችን በፊት። ቅድም ብዬ ማስበው፣ አንደኛ ሼልተር መክፈት እፈልጋለሁ። አሁን ላይ ትንሽ ሰፖርትም የለም ዶኔሽንም ስለሌሉ ሼልተሮች ለመክፈት ተቸግረናል። ምክንያቱም መጠለያ ቦታ ማለት ነው እና የሚነሱትን እንስቶች ምናስቀምጥበት ቦታ የለም። ኒዱ በጣም ትልቅ ነው። እንደ ሀገር ምንም እየተሰራ አይደለም። ምንም የተሰራ በሌለበት ቦታ ላይ ደግሞ ለመትከል ስትራራጥ ያው ገና ጅማሬ ስለሆነ ትልቅ ነገር ይዘን ነው መነሳት ያለብህ ማለት ነው። እንደዛ ሆኖ አሁን ትልቅ ሼልተር ብንከፍትም ይህን ሁላ እንስሳ ማስጠለል እንችላለን ማለት አይደለም። ቢያንስ ግን የተጉድ እንስሳትን በተለይ የሚያርፉበትን ነገር ማድረግ እንችላለን እና ሼልተር በጣም ወሳኝ ነው። አሁን ላይ እሱ ላይ እየተንቀሳቀሱ ያለት ዶኔሽኖች በማሰባሰብ ሼልተሮችን ለመከራየት ምክንያቱም አሁን ላይ ሙሉ ግቢ ራሱ ኪራይ በጣም ብዙ ነው። ለእንስሳ ደግሞ ስትል የሚያከራይክ የለም ምናም እና እሱ ትልቅ ችግር ነው። ሼልተር ግን በጣም በቅርብ ጊዜ ውስጥ ማሳካት የምንፈልገው ነገር ሼልተር መፈት ነው። ሕክምና ተቋማቶችን መገንባት ምክንያቱም አሁን ላይ ማህበረሰቡ አንዳንዴ እንስሳ እየወደደም የማያሳክምበት ይሄ በግዴለሽ የማያሳክሙትን ሳይሆን እንስሳ እየወደደም የማያሳክምበት ምክንያት ኮስቱ ሀይ ስለሆነ ነው። በጣም የእንስሳ ሕክምና ክፍያ በጣም ውድ ነው እና እሱ ነገሮች በቅናሽ የሚገኙበትን ነገር ማድረግ ማቋቋም እንፈልጋለን። እኛ በቅናሽ የሚደረጉበትን ነገር አድርገን ከዛ የሚገኘው ገንዘብ ወደ እንስሶቹ ሼልተር የሚገባበትን ነገር ማድረግ እንፈልጋለን። እንደዚህ አይነት ተቋሞች ቢያንስ እንኳን በየክፍለ ከተማው አንድ መኖር አለበት፣ ግዴታ ነው፣ ለእንስሶቹ ሲባል ማለት ነው እና እንደሱ አይነቶችን ተቋማት መገንባት እንፈልጋለን። የጎዳና ላይ በተለይ ሴት ውሾች ናቸው አሉ እኛ ሀገር በጣም ከውሾችም እየተቸገሩ ያሉት ምክንያቱም ማንም ሳይፈልጋቸውም አውቶ ይጥሏቸዋል። ወንዱ ውሻ እንድትወልድ ይፈለጋል። ከወለደች በኋላ ሴቷ አትፈልግም፣ ጥቅም የላትም። እንደዚህ አይነት ነገር ነው ያለው እና የእነሱን ቁጥር መቀነስ እንፈልጋለን። እሱ የሚደረገው ደግሞ በኦፕሬሽኖች ነው። ዝም ብሎ በመርፌ ምናምን ሳይሆን ኦፕሬሽኖች ነው። ብዙ አይነት ቦታ ይፈልጋል። መድኃኒቱ ፖስት ሀይ ነው እና በተቻለን አቅም ጎዳና ላይ ያሉ ውሾች እንዳይበዙ ማድረግ እንፈልጋለን። ምክንያቱም እጣፈንታቸው ሞት ነው፣ መኪና ነው። ያን እንደዛ ሰፈር እንዲያደረጓ አንፈልግም። እና እሱ ማድረግ እንፈልጋለን። በአጠቃላይ የቤት እንስሳት፣ ፈረሶች፣ አህዮችን ከጥቃት መከላከል ማህበረሰቡን ማንቃት፣ እኔ ነቅቶ ማየት ትልቁ ህልሜ ነው። ከነዚህ ሁሉ ባሻገር ማህበረሰብ ከነቃ፣ አንተ የምታደርጋቸው ነገሮች እየቀነሱ፣ የአንተ ሎድ እየቀነሰ ነው የሚሄደው እና ማህበረሰቡ እንዲነቃ የሚደረጉ የዘመቻ ስራዎችን በጣም በሰፊ ተሰርሰው እንግዲህ እንስቶች የማይሳቀቁበት ሀገር፣ የማይደበደቡበት፣ የማይቀጠቀጡበት ሀገር ማየት በቃ እንደሌላው ዓለም እንደ ውጭ ዓለም በሰላም ሰው አምኖ ምድር የሁሉም ሰው መሆኑን አምኖ የሁሉም አካል መሆኑን የእንስሳም የሰው አካል ምድር መሆኑን አምኖ የሚኖሩበትን ሀገር ማየት በጣም እሱ በጣም ትልቅ ቢሼ ነው የመጨረሻው ቢሼ ስ ነው። ፌቨን መለሰ የተለያዩ እንስሳትን ተንከባካቢ ነሽ። ኢትዮጵያን ደግሞ ለእንስሳት ያላቸውን ሩህሩህነትና እይታ እንዲያሻሽሉ እንቅስቃሴ የጀመርሽ ወጣት ነሽ። ሀሳብሽን ለአድማጮች ለተመልካቾች ስላጋራሽልኝ በጣም አመሰግናለሁ። እግዜር ይስጥልኝ። Mai târziu am ያለፉት አምስት ዓመታት የኢትዮጵያ መገናኛ ብዙሀን ያጠናቀሯቸውን ሃይማኖት ተኮር ዘገባዎችና በኢትዮጵያ መገናኛ ብዙሀን ከሃይማኖት ጋር ያላቸውን ታሪካዊ ግንኙነት የዳሰሰ ሃይማኖትና መገናኛ ብዙሀን በኢትዮጵያ የሚል ጥናት በቅርቡ ይፋ ተደርጓል። ጥናቱ በኖርዌይ ኦስሎሜት ዩኒቨርሲቲ የተግባቦት መምህራን በሆኑት በረዳ ፕሮፌሰር ሙላቱ አለማየሁና እንዲሁም ደግሞ በስራ ባልደረባቸው ፕሮፌሰር ቴሬሽ ሼዳል የተዘጋጀ ነው። ሁለቱ ምሁራን ከዚህ ቀደም ብሄርና የኢትዮጵያ መገናኛ ብዙሀን የሚል ጥናት ማቅረባቸው የሚታወስ ሲሆን ይህ የአሁኑ ጥናት ህጻናትም የብሔር ጥግ የያዙት መገናኛ ብዙሀን ላይ ሃይማኖትና እምነት ተኮር ዘገባዎች ያላቸውን ሚና መቃኝ ነው። ከጥናቱ አድራጊዎች መካከል አንዱ የሆኑትን ዶክተር ሙላቱ አለማየሁን አነጋግሬ ያሰናዳሁት ዘገባ ይቀጥላል። ሃይማኖትና መገናኛ ብዙሃን በኢትዮጵያ ተብሎ የተሰየመው የጥናት ሪፖርት ሀገሪቱ ውስጥ ባለፉት አምስት ዓመታት በሃይማኖትና በመንግስት መለያየታት ተገባበር ላይ ሰፊ ክፍተት መፈጠሩን ይናገራል። በኖርዌይ ኦስሎሜት ዩኒቨርሲቲ የተግባቦት መምህር የሆኑት ተባባሪ ፕሮፌሰር ሙላቱ አለማየሁና የስራ ባልደረባቸው ፕሮፌሰር ቴሬስ ሸዳል የተዘጋጀ ጥናት ነው። ተባባሪ ፕሮፌሰር ሙላቱ አለማየው የመንግስት በእምነት ውስጥ በሃይማኖት ውስጥ እንደው ጣልቃይ መግባት ፍላጎት ስታዩ እዚህ ምዛም መገንዘብ ይቻላል ማለት ነው። ለምሳሌ በንግግሮቹ መካከል የመንግስት ኃላፊዎች ትልልቅ የምትያቸው መንግስት ኃላፊዎች አሁን አሁን ላይ የሃይማኖት ጥቅሶችን እየጠቀሱ መልክቶችን የማስተላለፍ ነገር እናያለን ማለት ነው። ለምሳሌ እግዚአብሔር ኢትዮጵያና ልጆቿን ይባርክ የሚል አይነት ንግግር አሁን በብዙ ባለስልጣናት እየተለመደ ነው ማለት ነው። ወይል አጌንስት አይደለም በዚህ አባባሉ ግን ምንድነው ኤምፕላይ የሚያደርገው የሚለውን ነገር ስናየሆነ ነገር ይጠቆመናል ማለት ነው። ሌላኛው ለምሳሌ በሀገራችን የተከሰቱ ግጭቶችን እንደ በዋናነት ለመግለጽ ያክል በሙስሊሙ ማህበረሰብ በመጅሊሱ ውስጥ ትልቅ ክፍፍል ትልቅ ኮንትሮቨርሲ ነበር ለሁለት አመት ምናምን የዘለቀ እሱም በሚዲያው ሳይመጣ በኋላ ላይ በመንግስት መንግስት ለችግሩ መፍትሄ በሰጠ ጊዜ ግን ወደ ሚዲያው መጣ። ለችግሮች መፍትሄ ለመስጠት የመንግስት አልቃ ገብነት እየመጣ እየታየ ሄደ ማለት ነው። ወይ ጉድ ይዘ ወይ ችግሮች ሲመጡ መቅረፉ ግን ምንድነው ኢምፕሊኬሽኑ? በተለይ በተለይ የሀገሪቱ ህገ መንግስት ሴኪላሪዝምን ነው የምተገብረው እስካለ ድረስ መንግስት እስከዚህ ድረስ ጣልቃ መግባት ነበረበት ወይ የምን አባቶች የእምነት ተቋማት ችግሮቻቸውን በራሳቸው መፍታት አይችሉም የሚለውን ነገር ጠይቀን እናልፋለን ማለት ነው። በተለይም መደበኛዎቹ መገናኛ ብዙሀን ከሃይማኖቶች ነጻና ገለልተኛ ለመሆን በሚል ከሃይማኖት ጋር የተያያዙ ግጭቶችን ከመዘገብ ራሳቸውን ማግለልን ወይም መግለጫዎችን እንደወረዱ ማንበብን መምረጣቸውን ከጥናቱ አድራጊዎች መካከል አንዱ የሆኑት በኖርዌይ ኤንኤልኤ ዩኒቨርሲቲ ኮሌጅ መምህር የሆኑት ዶክተር ሙላቱ አለማየሁ ይገልጻሉ። በዚህ የተነሳም ከሃይማኖት ጋር በተገናኙ ግጭቶች ምክንያት የሚደርሰውን ሞትና የአካል ጉዳት እንዲሁም የንብረት ውድመት ሳይዘግቡ መቅረታቸውን ጥናት መሰራታቸው እንደሚያሳይ ተናግረዋል። ለምሳሌ እናንሳ ብንል መገናኛ ብዙሃን በጣም በርካታ የአንድ እምነት ተከታይ ሲሞት፣ መስጊዶች፣ ቤተክርስቲያኖች ሲቃጠሉ፣ የእምነት ተከታዮች ሲፈናቀሉ አይዘግቡም። አልዘገቡትም ባለን ጥናት ማለት ነው። ምንድን ነው ተብሎ ሲጠየቁ እኛ የሴኩላሪዝምን ነው የምንከተለው፣ ሴኩላር ስቴትስ ስለሆን እና የዛን ፕሪንስፕል ስለምንከተል እንደዚህ ነገር አንዘግብም የሚል ነገር ይናገራሉ። ማለት ይሄኛው ነሆን አንደኛው ትልቅ ውስጠት ማለት ነው። ለምሳሌ ግጭት ሲከሰት በጣም በርካታ ሰው ሲገደል ነው። አሁን እኮ ዜጋ ነው እየሞተ ያለው በእምነቱ ምክንያት ቢሞትም ግን እየጠፋ ያለው የሰው ሕይወት ነው እና እዚህ ጋር ሴኩላር ሚዲያ ብሎ ማለት ይተናል በጣም ኮንፊውዥን ውስጥ እንዳሉ አይተናል። ይሄ ኮንፊውዥን የመጣው በጣም በተለያዩ ምክንያቶች ነው። አንደኛው ኤዲቶሪያል ፖሊሲዎቻቸው በሚያስቀምጡት መስፈርት ነው። ለምሳሌ ግጭቶችን አንዘግብም እንደ የልማት ስራ ላይ ካልሆነ በስተቀር እምነት ላይ ያተኩረን አንሰራም፣ እንደዚህ እንደዚህ የሚሉ ነገሮች በጣም ተዘርዝረዋል ባየናቸው አንዳንድ ኤዲቶሪያል ፖሊሲዎች ማለት ነው። ኢትዮጵያ ሚዲያ በጣም ሞር ሳይለንት መሆንን የሚመርጥ ነው። ሰው እየተጨፋጨፈ ስንት ሰው እየሞተ የማይዘግም ሚዲያ ነው። ዘንድ በእምነቱ ላይም ሲጨመርበት ደግሞ ሌላ ጠባሳ ነው የሚጨምርብን ማለት ነው እና ኤዲቶሪያል ፖሊሲዎቻቸው ላይ አይተናል ማለት ነው። ሁለተኛው ስጋት ነው። ብዙዎቹ ስጋት አለባቸው ይህንን ብዘግብ ምን ሊያስከትል ይችላል ብለው የሚውላሉ። ግን መዘገብ የትኛውም ሀገር ወደ ሶሉሽን ነው እንጂ የሚያመጣልን ባለመዘገባችን የምንቀንሰው ምንም አይነት ግጭት የለ። ሶስተኛው ሪዝን ምንድነው ራሱ የመንግስት ጫና ነው ማለት ነው። መንግስት ጫና ለማለት ፈልጌ ነው የሚዘግቧቸው ጉዳዮችን ይሄን ዘግብ ኦልሞስት በሚባል ደረጃ እንትን ያረጓቸዋል ማለት ነው። ፖለቲካል ፓርቲው መንግስት እነዚህ የሚያደርጉባቸው አብዛኞቹን ከዚህ ከእምነት ተቋማት ጋር በተያያዘ የሚነሱ ግጭቶችን አይዘግቧቸውም ማለት ነው። በተጨማሪም ከአምስት ዓመት በፊት ከመጣው የፖለቲካ ለውጥ ጋር ተያይዞ ቀድሞው ባልነበረ መልኩ ሀምሳ የሚሆኑ እምነት ላይ ያተኮሩ የመገናኛ ብዙኃን ውጤቶች ፍቃድ ማግኘታቸውን ዶክተር ሙላቱ ጠቁመው እነሱም የተቋቋሙለት መሪ ዓላማ አንድ ሃይማኖትና ፍላጎት ላይ ያተኮረ በመሆኑ የተጠያቂነት የሚዛናዊነትና ተአማኒነትን የመሳሰሉ እሴቶች ይጎድሏቸዋል ይላሉ በሌላ በኩል ደግሞ አንዳንድ ሚዲያዎች ደግሞ በጣም ጽንፍ ይዘው በጣም ቨሪ ፖላራይዝድ የሆነ አይነት አጌንስት ወይም ፎር ወይንም ይደግፋሉ ወይም አጀንስት ነው የሚዘግቡ እናያለን ማለት ነው። ይሄ ይነው እነዛኞቹ ዝምታን መርተዋል። አንዳንዶቹ ደግሞ ጽንፍ ይዘው እየታገሉ ነው። ማለት ሰው መሀል ላይ እየትናገኝ የትኛው ጋ ነው ሕብረተሰቡ ትክክለኛ መረጃ ማግኘት ያለበት ብልን ስንል ሕብረተሰቡ አሁን አንድን መገናኛ ብዙሃን ብቻ በመከታተል የሚያገኘው ሚዛናዊ ዊ መረጃ ያለው መልእክት በጣም ፖላራይዝድ የሆነ ነገር ነው። ጥናቱ ከተከተላቸው መንገዶች አንዱ ሀያ የመገናኛ ብዙሃንና የእምነት ተኩር ማህበረሰብ መሪዎችን ማነጋገር እንደነበረ ዶክተር ሙላቱ ጠቁመው በእምነት ስም የተከፈቱ ማህበራዊ መገናኛዎች የሚያስተላልፏቸው መልእክቶች የሃይማኖት መቻቻልን መርህ የጣሱና በጥላቻ ንግግሮች የተሞሉ መሆናቸውን መገንዘባቸውንም አመልክተዋል። አሁን ላይ በተለይ በተለይ የዚህ የእምነት ላይ ያተኩር ስብከቶች ንግግሮች በብዙ የእምነት ተቋማት ላይ ስናያቸው እነዚህ የጥላቻ ንግግሮችን የያዙ አንዱን ብሄር ከአንዱ ብሄር የሚያነሳሱ በጣም ግልጽ የሆኑ መልክቶችን የያዙ ናቸው ማለት ነው። ይህኛው የዚኛው እምነት የዚህኛው እምነት ብቻ ምን ነው አይደለም። በሁሉም በምንላቸው ደረጃ ስብከቶቻቸው የፖለቲካ አስተምሮት ይቅርታ፣ የእምነት አስተምሮቶቻቸው አስተምሮቶቻቸው

ወይም አንደኛውን እምነት አንደኛውን ብሔር አንደኛውን ፖለቲካ የሚያነሳ ወይም የሚጥል እየሆኑ መጡ ማለት ነው። በአንጻሩ ምንም እንኳን መደበኛዎቹ መገናኛ ብዙኃን ራሳችንን ከእምነትና ከሃይማኖት ተያያዥነት አርቀናል ቢሉም ጋዜጠኞቻቸው ግን በንጽጽር ከአምስት ዓመት በፊት ከነበረው በተለየ ሁኔታ የተለያዩ እምነቶችን የሚያንጸባርቁ አለባበሶችና ድርጊቶችን በስርጭቱ ወይም በስራቸው ላይ ሆነው መፈጸማቸው በጥናቱ ሪፖርት ላይ ሰፍሯል። ይህ ሲሆን በሌላ ፍላጎ ያደረጉትና እምነት ውስጥ ባሉ ሰዎች ዘንድ የሚተላለፈው መልእክትም ልብ አልተባለም ብለዋል ዶክተር ሙላቱ። ጋዜጠኛው እንደ ማንኛውም ሰው ግለሰብ ነው፣ የሚፈልገውን መልበስ ይችላል የሚል ነገር አለ ወይ? ከፕራይቬሲ አንፃር የስ መብቱ ነው፣ ማንኛውም ነገር መልበስ ይችላል። ግን የሚሰራበት ተቋም የፐብሊክ ሚዲያ ነው፣ የህዝብ ነው እዛ ጋር ያ ህዝብ የሚፈልገውን አይነት ነገር አለባበስ ነው መሆን ያለበት ማለት፣ ወይንም የዛ ሚዲያ ተቋም የድሬሲንግ ኮድ በሚፈቅደው ነው መሆን ያለበት እንጂ ማንኛውም አይነት ነገር መልበስ የለበትም። ሁለተኛ ከዚህ በፊት የነበረ ነገር ነው የሚለብሱት ነገር አለ። አሁን ላይ ለምን ጎልቶ የወጣው የሚለውን ነው ማየት ያለብን እንጂ ይሄ ድሮም የነበረ ነው። አሁን ላይ ጎልቶ የወጣበት ዋናው ምክንያት ቴንሽኑ ነው። በኖርዌይ ኦስሎ ሜት ዩኒቨርሲቲ የተግባቦት መምህር የሆኑት ተባባሪ ፕሮፌሰር ሙላቱ አለማየሁና የስራ ባልደረባቸው ፕሮፌሰር ቴሬ ሽዳል ከሶስት ዓመታት በፊትም የኢትዮጵያ መገናኛ ብዙሀን ብሔርተኝነት የሚታይባቸውና እንወክለዋለን በሚሉት ብሔር ወይም ጎሳ ላይ የተበዳይነት መንፈስ ለማስፈን እየሰሩ ናቸው የሚል መደምደሚያ የያዘ ብሔርና የኢትዮጵያ መገናኛ ብዙሀን የሚል ጥናት ሰርተዋል። የመንግስት ኃላፊዎች የሃይማኖትና የመንግስት መነጣጠል የሚለውን ሕግ እንዲያከብሩ የበዓላት መልእክቶቻቸውም ከሃይማኖታዊ ጥቅሶችና ታሪኮች የጸዱ እንዲሆኑ ዶክተር ሙላቱ ይመክራሉ። የኢትዮጵያ ሚዲያ በአጠቃላይ ነው ፖለቲካል ኢኮኖሚ ኦፍ ሚዲያ ብለን ስናይ በጣም የሚዘውረው ፖለቲካው ነው በጣም የሚዘውረው ይህን ፖለቲካ በመዘወር በኩል ደግሞ ምናልባት በአመራር ላይ ያሉ ኤግዚክቲቭ ቦዲዎች ወይንም አጠቃላይ ሊደርሺፑን ማለት እንችላለን። የእነሱ ይሁንታ ወይም የነሱ እያንዳንዱ የሚያደርጓት ተግባር መገናኛ ብዙሃን ውስጥ ትገለጻለች ማለት ነው። መንግስት በመገናኛ ብዙሃኖች ላይ የሚያሳድረውን ተጽዕኖ እስካላቆመ ድረስ መንግስት ነው በማህበረሰብ ውስጥ ያለውን ቀና የሆነ አስተሳሰብ እንዲጠናከር እስካላደረገ ድረስ መንግስት ደግሞ መገናኛ በጣም ነፃ ሆነው እንዲዘግቡ እስካላደረገ ድረስ ነው ምን ይሆናል መሰለች ጡዘቱ እየቀበረ ይሄዳል ማለት ነው። እንዳልኩሽ መንግስት እና ስርዓተ መንግስት እና ሃይማኖት የተለያዩ ናቸው። አንደኛው በሌላኛው ላይ ጣልቃ አይገባም ካል የሚጀምረው ነገር መግለጫ መስጠቱ ያን ያክል አስፈላጊ ነው ወይ ብለን ራሱ ልንጠይቅ እንችላለን። ምሳሌ ዘመን ሲሸጋገር ሲሆን ለሁሉም የሁሉም በዓል ነው። የዛን ጊዜ አመቱ እንዴት አደረሳቸው የሚል ነገር ሌላት ይችላል። ግን በእያንዳንዷ የእምነት uh, yeah, ፌስቲቫል ላይ እየተነሳን መጽሐፍ ቅዱስን ቃልም ወይም የቁርአን ቃል እየጠንትን እያለ የምናስተላልፍ ከሆነ ይሄኛው አይ ቲንክ የመንግስትን ሚናና የሃይማኖት እንትን በደንብ ለይቱ ያለማወቅ ነው። ቅድምም ብየሻለው የዚህ ሴኩላሪዝምን ሮንግ ላይ አንደርስታንድ ማድረግና ኢምፕልመንት ማድረግ ብያልኩሽ፣ መገናኛ ብዙሀን ውስጥ ብቻ አይደለም ፖለቲካ ውስጥም ሮንግ የሆነ አንደርስታንዲንግ አለ ብያልኩሽ፣ እዚህ ጋር ነው ማለት ነው። መደበኛዎቹ የመገናኛ ብዙሀን አውታሮች እምነት ተኮር ግጭቶችን ሙያዊ በሆነ መልኩ እንደ ማንኛውም ዘገባ ማየት እንዳለባቸው የሚያሳስቡ ተባባሪ ፕሮፌሰር ሙላቱ አለማየው የሃይማኖት ፍቃድ ይዘው የሚሰሩ መገናኛ ብዙሀንም ዘገባዎቻቸው ሚዛናዊ እንዲሆኑ የሚገድዱበት የህግ ማዕቀፍ ሊኖር እንደሚገባ አሳስበዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ አደን ገረመው ከዋሽንግተን ዲሲ ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። አሜሪካውያን ካሊፎርኒያ ግዛትን እየለቀቁ ወደ ቴክሳስና ካሮላይናዎቹ የሚሄዱት ለምንድነው ይሰኛል ተቀጣዩ ዘገባችን። ከአውሮፓ ሁለት ሺ ሀያ ሁለት ዓመተ ምህረት አንስቶ ቁጥራቸው ከስምንት ሚሊዮን የሚበልጥ አሜሪካውያን የሚኖሩበትን አካባቢ እየለቀቁ ወደ ሌላ ቦታ በመሄድ ኑሮ መጀመራቸውን የዩናይትድ ስቴትስ የሕዝብ ቆጠራ ያመለክታል። ብዙ የካሊፎርኒያ ነዋሪዎችም ክፍለ ግዛቷን ለቀዋል። ፍሎሪዳ የሕዝብ ብዛቷ ከማናቸው አሜሪካ ክፍለ ግዛቶች በሚበልጥ መጠን እያደገ ሲሆን በአሁኑ ወቅትም የነዋሪዎቿ ቁጥር ከ22 ሚሊዮን ከፍ ብሏል። የአሜሪካ ድምጿ አንጀሊና ባግዳሳሪያን ከሎስ አንጀለስ ያጠናቀረችውን ዘገባ ቆንጅታዬ እንደሚከተለው ተቀርበዋለች። ጃን ጋብን እንደ አውሮፓውያን የዘመን አቆጣጠር ከ2001 ዓ.ም ጀምሮ ኑሮውን ካሊፎርኒያ ላይ አድርጓል። በአሁኑ ሰዓት ሎስ አንጀለስ ሆሊውድ ቡለቫርድ የሚባለው ታዋቂው ጎዳና ላይ አይራይድ ላይክ ስታር የተባለ የቱሪስት አስጎብኚ ድርጅት ባለቤት ነው። ጎብኚዎችን ሰብሰብ እያደረገ ሎስ አንጀለስ ያሉ የታዋቂ ሰዎች መኖሪያ ቤቶችን ያስጎበኛል። ከተማዋንም ዞር ዞር እያደረገ ያሳያል። And I'm from the south of France and I wanted to leave the American dream. So America California. The cost of living is just going through the roof. So most people cannot take the pressure anymore. በቃ ሰው ጫናውን መቋቋም እያቃተው መጥቷል። የኋለኛው የዩናይትድ ስቴትስ የህዝብ ቆጠራ እንደሚያሳየው እንደ አውሮፓውያን የዘመን አቆጣጠር በ2022 ዓ ም ከ800 ሺህ በላይ የካሊፎርኒያ ነዋሪዎች ለቀው ወጥተዋል። የሚበዙት የሄዱት ወደ ቴክሳስ ክፍለ ግዛት ሲሆን ከ100 ሺህ የሚበልጡ የካሊፎርኒያ ሰዎች አሁን ኑሯቸውን ቴክሳስ አድርገዋል። የቴክሳስ ነዋሪዋ ዳያን ሮድስ እንዲህ ይላሉ። Come to Texas, but don't bring your politics with you. What a Texas no, but child political. So what chalilo chick of legs at Lone Star when butchenay to coca with a metat around Texas, Matoleman or in the Mifelugu, you milut Diane Rhodes. So we don't have yeah. a state income tax, um ለክፍለ ግዛቱ የገቢ ግብር አንከፍልም። የመኖሪያ ቤት ዋጋም ቢሆን ከካሊፎርኒያም ሆነ ከሌሎች ብዙ ክፍለ ግዛቶች በጣም ይረክሳል። በንጽጽር ቁጥራቸው አነስተኛ ይሁን እንጂ፣ ታዲያ ቴክሳስን ለቀው ካሊፎርኒያ የገቡ ሰዎችም አልጠፉም። በህዝብ ቆጠራው መረጃ መሰረት በ2022 420 ሺህ የቴክሳስ ሰዎች ለቀው ካሊፎርኒያ ገብተዋል። ከአንዳንዶቹ የዩናይትድ ስቴትስ ክፍለ ግዛቶች ወደ ሌላ አካባቢ በብዛት መንቀሳቀስ የተጀመረው በአውሮፓውያን 2020 የኮቪድ-19 ወረርሽኝን ተከትሎ እንደሆነ ጉዳዩን የተከታተሉ አዋቂዎች ይናገራሉ። የካሊፎርኒያ ዩኒቨርሲቲው ዴቪድ ካይል ሲያስረዱ ዓለም አቀፉ ወረርሽኝ ለምንኖርበት ቦታና ለስራችን ባለን አመለካከት ላይ ጫና አሳድሯል። በቀሪው ዕድሜያችን ምንድን ነው ማድረግ የምንፈልገው እንድንልም አድርጎናል። ብዙዎቻችን የመኖር ትርጉሙ ምንድን ነው የሚል ቀውስ ውስጥ ገብተናል። እናም ሰዎች የሚሄዱት እዚህ መኖር አልፈልግም ሌላ ቦታ ነው ብለው ሳይሆን በቃ ለየት ያለ ነገር ልሞክር እስኪ በሚል ስሜት ነው። በህዝብ ቆጠራ ባህዛዊ መረጃዎች መሰረት ቁጥራቸው ከ8 ሚሊዮን የሚበልጥ አሜሪካውያን በ2022 የሚኖሩበትን ክፍለ ግዛት ለቀው በሌላ ግዛት መኖር ጀምረዋል። አሁንም ዴቪድ ካይል፣ አሁን እንደምናየው ከሆነ ሰዎች እኔ ቦታ ከምሰጣቸው እሴቶች ጋር በሚስማማ መንገድ መኖር የሚችለው የት ብኖር ነው የሚለውን አስበውበት ለመኖር እየሞከሩ ነው። 74 ሺህ የቀድሞ የካሊፎርኒያ ነዋሪዎች ለቀው አዲሷ መኖሪያቸው እንድትሆን የመረጧት አሪዞናን ሲሆን፣ 50 ሺህ ሰዎች ወደ ፍሎሪዳ ሄደዋል። ስካት ስቶርጌት ጓዛቸውን ጠቅልለው ወደ ፍሎሪዳ ሊጓዙ በዝግጅት ላይ ናቸው። እዚህ ደስ ብሎ ነው የኖርኩት። አሁን ግን ልሄድ ወስኛለሁ። ካሊፎርኒያን ብዙዎች ነዋሪዎቿ በቃሸኝ እያሉ የጣሏት ቢሄዱም አሁንም ቢሆን ከሀገሪቱ ክፍለ ግዛቶች ሁሉ ትልቁን የህዝብ ብዛት እንደያዘች ነች። 39 ሚሊዮን ነዋሪዎች አሏት። የተከበራችሁ አድማጮቻችን ሰነበረን ቆይታ እያመሰገንን የእሁድ ምሽት መሰናዷችንን እዚህ ላይ ፈጽመናል። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዶ እንጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ የቪ አምሃሪክ ፌስቡክ ገጽ ላይ በመግባት ለጋቢና ቢ እያላችሁ አድርሱን። የደንገረመ መሰናዶን በመምራት ጽዮን ግርማ፣ በአዘጋጅነት ብርሃን ኃይሉ፣ ዝግጅቱን በማቀናበር አብረናችሁ ቆይተናል። ሰላም ጤና አስጥልን ልናደሩ